የአርና ትግራይ ፓርቲ የስራ አመራር አባል የነበረው አቶ አብርሃ ደስታ ዛሬ ከእስር መፈታቱ ታውቋል። አቶ አብርሃ ከእስር መፈታት የነበረበት ከወራት በፊት ቢሆንም ፍርድ ቤት ተጋፍተሃል በሚል ክስ ጥፋተኛ ተብሎ ቅጣት ተጥሎበት ቆይቷል። መለስካቸው አምሃ ከአዲስ አበባ ዘገባ አስተላልፏል። የትግርኛ ክፍል ባልደረባችን ገብረ ገብረ መድህንም ከምሽቱ ሁለት ሰዓት ተኩል አካባቢ አቶ አብርሃ ደስታን አግኝቶ አነጋግሮታል። ዘገባውን ነው የአረና ትግራይ ለሉዓላዊነትና ለዴሞክራሲ ፓርቲ የሥራ አመራር አባል የነበረው አቶ አብርሃ ደስታ ለሁለት ዓመት ያህል በእስር ከቆየ በኋላ ዛሬ አመሻሹ ላይ መፈታቱ ታወቀ። ከቅርብ ዘመዶቹ አንዱ በስልክ እንደተናገረው ከጠዋት ጀምረው የአብርሃን መፈታት ሲጠባበቁ ቢቆዩም የእስር ቤቱን ደጃፍ ወደ ኋላው ትቶ ሲወጣ ያገኙት ወደ አስራ አንድ ሰዓት አካባቢ ነበረ። አቶ አብርሃ ደስታ በኋላ እንዳረጋግጠልኝም ይሄ ነው የሚባል መጉላላት ዛሬ ባይደርስብኝም፣ ከግቢው ለመውጣት ጊዜው ከምጠብቀው በላይ ረዝሞብኛል ብለዋል። ከእስር ሲፈታ የተሰማው ስሜት ምን እንደሚመስልም ሲገልጽ ከእስር እንደመወጣ አውቄ ነበር። ምክንያቱም ደብዳቤ ጽፈው ነበረ። ያው የተሰማኝ ነገር ብዙ የተለየ ስሜት አልተሰማኝም። ምክንያቱም እኔ አሁን የማስበው ከጠበብ ያለ እስር ቤት፣ የቃሊቲ እስር ቤት፣ ወደ ሰፊ የኢትዮጵያ እንደ ሀገር ወደ ሰፋ ያለ እስር ቤት እንደተዛወርኩ ነው የምቆጥረው። ስለዚህ ብዙ የስሜት ለውጥ የለው አልተሰማኝም። በአሁኗ ሰዓት የት ነው ያለሁ? በአሁኑ ሰዓት ያው ከአቶ ሀብታሙ አያሌው ጋር ነው ያለሁት። ሆስፒታል ነው ያለሁት፣ ጓደኛ እየጠየቅኩ ነው ያለሁት። ስለዚህ ከሆስፒታል ሆኜ ነው እማናገር። የት ሆስፒታል ነው? ሆስፒታሉ ከዲስኮ መሰለኝ አሁን ጨለማ ነው የገባ ነው ያው እንደተፈታው። እንግዲህ ለወደፊቱ ሰፋ ያለ ቃለ ምልልስ እንደምናደርግ ተስፋ አደርጋለሁ። ከመሰናበታችን በፊት ግን ለማስተላለፍ የምትፈልገው አጭር ማለት ካለ እድል ልስጥህና በዚህ መጀመሪያም አስተላልፈው ነገር ጓደኞችን በጣም አመሰግናለሁ። ቤት ሲታሰርም ሆነ ጓደኞች ሲታሰሩ ሲፈቱ ፍርድ ቤትን ሌላም እየተከታተሉ ያጋልጡ ነበር። የትግሉ አካል ሆነዋል። ስለዚህ በጣም አመሰግናቸዋለሁ። ሌላ ያው ሀገራችንን ነጻ የምናወጣበት ዲሞክራሲያዊ የምናሰፍንበት ጊዜ ሩቅ አይሆንም። ትግላችንን አብረን እንቀጥላለን፣ ውጤት እስኪያመጣ ድረስ በእኔ ይመፈታል። ለተደርስታቸው ሁሉ በጣም አመሰግናለሁ። የፌዴራሉ አቃቤ ሕግ በጥቅምት ወር ሁለት ሺህ ሰባት ዓመተ ምሕረት በነዘላለም ወርቅ አገኘሁ ክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው አስር ሰዎች መካከል አንዱ አብርሃ ደስታ ነበረ አቶ አብርሃን ጨምሮ የቀድሞ አንድነት የሥራ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሽን፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አዘፋን እንዲሁም አብርሃም ሰለሞንን የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን የአቃቢ ሕግን ክስ መከላከል ሳያስፈልጋቸው በነጻ አሰራምቷቸው ነበረ። ይሁንና አቶ አብርሃ ደስታ አቶ ዳንኤል ሽበሽና አቶ የሽዋስ አሰፋ ቀደም ብሎ በነበረው የክርክር ሂደት ፍርድ ቤቱን ተጋፍታችኋል ተብለው የእስር ቅጣት ተጥሮባቸው ቆይተዋል። በአቶ አብርሃ ደስታ ላይ የተጣለው የእስር ቅጣት ከሁለቱ ረዘም ያለ ስለነበረ እስከ ዛሬ ሊቆይ ተገዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ